voice of America ጀርመን ውስጥና በሌሎችም የአውሮፓ ሀገሮች የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያ በኢትዮጵያ መንግሥት ላይ ሲያካሂዱ የቆዩትን የተቃውሞ ሰልፍ ከዚህ ለብዙ ዓመታት በማስተናገድ የሚታወቀው በርሊን ከተማ እምብርት ላይ የሚገኘው ብራንድንቡርግ ዛሬ ለጠቅላይ ሚኒስትር አብይ የወጣ የድጋፍ ሰልፍ አደባባይ ላይ ታይቶበታል። የሰልፉ አስተባባሪዎች ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ ሁኔታው የቀድሞውን ታሪክ የሚያውቁ ፖሊሶችን ሳይቀር አስገርመዋል ብለዋል። ጽዮን ግርማ ዝርዝር አላት። ለሁለት ቀናት የስራ ጉብኝት ዛሬ ጀርመን በርሊን ከተማ የገቡትን የኢትዮጵያው ጠቅላይ ሚኒስትር አብይ አህመድን ለመደገፍ ሰልፍ የተወጣበት የከተማው እምብርት የሚባለው ብራንደንቡርግ አደባባይ ከተቃውሞ ውጪ የድጋፍ ሰልፍን ካስተናገደ ከሀያ ዓመታት በላይ እንዳስቆጠረ በበርሊን የኢትዮጵያውያን ማህበረሰብ ሊቀመንበርና የጠቅላይ ሚኒስትሩን አቀባበል ኮሚቴዎች ከሚያስተባብሩት አንዱ አቶ ታደሰ ቶላ ለአሜሪካ ድምጽ ተናግረዋል። ይህ ደግሞ ከዚህ ቀደም የተቃውሞ እንቅስቃሴው ሲካሄድ የጸጥታ ሁኔታውን ሊቆጣጠሩ ይወጡ የነበሩ የጀርመን ፖሊሶችን ሳይቀር አስገርመዋል ይላሉ አቶ ታደሰ። ብዙ ጊዜ ፕሮቴስት ለማድረግ ነው ስና እንደ በፊቱ የጠበቁት ፕሮቴስት ነበረ። ነገር ግን አይ አሁኑ የድጋፍ ሰልፍ ነው እና እነሱ ራሳቸው ተገርመዋል እና በአመታት እዛ ቦታ ላይ ስናደርግ የነበረው እንደሚታወቀው ያው ፕሮቴስቶችን ነው የነበረው። ምንሁን ነው እና አሁን በራሳቸው ፖሊሶቹም ብዙ ጊዜ የምንጠይቀው አንድ ቦታ ላይ ነው አፕላይ የምናደርገው እና ኦልሞስት ያውቁናል እና በጣም የገረማቸው ሁን እና እኛም የሆነ ስሜቱ እራሱ በጣም ደስ የሚል ስሜት ነበር። በሰቡ እየዘፈነ ያለ እየጨፈረ ነው የተቀበለው እና ከወትሮ በጣም የተለየ ነጮቹም ብዙዎቹም መጥተው ቦታው ላይ ፎቶግራፍ ሲያነሱ እንደዚህ ነው ምናምስል የነበረውንም አንዳንድ ወረቀቶች በታስመናል፣ ምን እንደሆነ ማስመስለ ያለው ህብረተሰብ ሌላውን ህብረተሰብ እንዲያውቀው በሚል እና በጣም ደስ የሚል ፊሊንግ ነበር የነበረው። እውነት ነው። ለምንድን ነው እንደዚህ የምታደርጉት የተደሰታችሁት? ከተቃውሞ ወደ ድጋፍ የተቀየራችሁት እንደው ምንድን ነው ምክንያታችሁ? እርስዎ ምንድን ነው ምክንያቱት? እኔ እንዲህ በጣም ቅርጆ ጥያቄ ነው። እንግዲህ ለሀያ ሰባት አመት ስንቃወመው የነበረው እኛ የምንናገረውን ቋንቋ የሚናገር ሰው መጣ እንደመሩ። ይሄ ምንም ያልታሰበ በዚህ ፍጥነት እንደዚህ አይነት ነገር ይከሰታል ብለን ባላሰብ ነው ሰዓት። እኛ የምንናገረውን ቋንቋ የሚናገርልን ሰው እኛን ሆኖ ነው የመጣው

ገዱ አንዳርጋቸው ሊሰጥ ጠቅላይ ሚኒስትር አብይ የፈረንሳይ ጉብኝታቸውን አጠናቀው ዛሬ በርሊን የሚገኘው ቴግል አውሮፕላን ማረፊያ ሲደርሱ ጀምሮ ከፍተኛ አቀባበል እንደጠበቃቸው የተናገሩት አቶ ታደሰ ከጀርመን መራሄተ መንግስት አንጌላ መርከል ጋር ተወያይተው ሲያበቁም ሳይጠበቁ በድንገት ኢትዮጵያውያኑ ወደሚገኙበት አደባባይ አምርተዋል ብለዋል። በበርሊን የኢትዮጵያ ኤምባሲ የቢዝነስ ዘርፍ አማካሪው አቶ ቴዎድሮስ ግርማ በበኩላቸው ጠቅላይ ሚኒስትሩ የጠበቃቸው አቀባበል ከዚህ ቀደም ያልታየ ነው ሲሉ የቀደመውን አስተያየት ያጠናክራሉ። በጀርመን በበርሊንና በዙሪያዋ የሚኖሩ ኢትዮጵያኖች በነቂስ ወጥተው ክቡር ጠቅላይ ሚኒስትራችንን ሰፊ የተቀበሉበት ሁኔታ ነው ያለው። ደመቅ ያለ በጣም ቁጥራቸው ከፍተኛ የሆነ ኢትዮጵያኖች በአደባባይ ወጥተው ሀያ ምናምን ዓመታት ውስጥ ምናልባትም ከዛም በላይ ለሆነ ጊዜ ለመጀመሪያ ጊዜ የኢትዮጵያ የአገር መሪ በዚህ መልኩ የደመቀ አቀባበር ሲደረግለት ያየንበት ሁኔታ ነው ያለው። እንግዲህ ይሄ አንድ ትልቅ ለውጥ ነው። በሀገራችን እየታየ የነበረውን ያለውን ለውጥ በስፋት በመደገፍ ጠቅላይ ሚኒስትራችን ከጎንህንን፣ አይዞ በርታ፣ ሀገራችን ወደፊት አራምዳት፣ ሀገራችን ሰላም አስጠብቅልን በሚል ሰፋፊ መልዕክት ያሳለፉበት ነበረ መድረኩ። ጠቅላይ ሚኒስትሩ በርሊን ደርሰው ቻንስለር አንጌላ መርከር ጋር ስላደረጉት ውይይትና ስላከናወኑት ተግባር አቶ ቴድሮስን ጠይቄያቸዋለሁ። እንዲህ ዛሬ ክቡር ጠቅላይ ሚኒስትሩ በርሊን ከገቡ በኋላ የመጀመሪያ ቆይታቸው ከጀርመኗ ቻንስለር አንጌላ መርከር ጋር በሁለትዮሽ ጉዳዮች ላይ የተወያዩበት ሁኔታ ነበር የነበረው። የሁለቱ አገሮች የፖለቲካ ኢኮኖሚና ማህበራዊ ጉዳዮች ስርን የበለጠ ለማጠናከር በሚቻልበት ጉዳይ ላይ ሰፊ ውይይት ያደረጉበት ሁኔታ ነው። ከዛ በኋላ እንግዲህ ኮምፓክት ዊዝ አፍሪካ በሚል የተዘጋጀ ጀርመን በጂ20 ማዕቀፍ ውስጥ የተዘጋጀ የኢኮኖሚ ትብብር ሀሳብ ነበረ። እዛ ላይ ክቡር ጠቅላይ ሚኒስትራችንም አንድ ተጋባዥ እንግዳ ነበሩ። በዛ ላይ የሚሳተፉ እዛ ላይ ተሰፍተዋል። ጥሩ ውይይቶችን ያደረጉበት ነው። የኢትዮጵያን የኢንቨስትመንት እና የቢዝነስ አቅም ለታዳሚዎች ያስተዋውቁበት መድረክ ወስደውም ንግግር ያደረጉበት ሁኔታ ነው የነበረው። በሌላ በኩል በትናንትናው ዕለት ከፈረንሳያው ፕሬዚዳንት ኢማኑዌል ማክሮን ጋር ከነበራቸው ውይይት በኋላ ዘላቂ ሰላም ማረጋገጥም በተመለከተ ጠቅላይ ሚኒስትር አብይ ያሉት አለ ኢትዮጵያ ውስጥ የተሟላ ሰላም ማረጋገጥ የመንግስት ዋነኛው ስራ ነው። እንደ አቅጣጫ የምንከተለው ፖቴንሻል ጸብ ቦታዎችን ማስቀረት፣ ዘላቂ ሰላም ማረጋገጥ ነው። አሁን ኢትዮጵያ ውስጥ የሚያጋጥሙ ግጭቶች ሊፈቱ ይገባል። ነገር ግን የጀመርነውን ሪፎርም ሊያስቆሙ ይችላሉ የሚል ስጋት የለንም። የጀመርነው ሪፎርም በህዝብ የተጀመረ ህዝብ የሚመራው ስለሆነ አይቆምም። እንደዚህ አይነት ግጭቷል በብዙ ባይላተራልና መልቲላተራል ኢሹ የተነጋገርና የተግባባን ሲሆን ከሁሉ በላይ በጅቡቲና በኤርትራ መካከል ያለውን ጉዳይ በኃላፊነት የመፍታትና በአካባቢያችን አስተማማኝ ሰላም እንዲኖር ፕሬዚደንት መክሮን ቻምፒዮን እንዲያደርጉ ያቀረብኩላቸውን ጥያቄ ተቀብለው ከሚቀጥለው ሳምንት ጀምሮ ከጅቡቲና ከኤርትራ ፕሬዚዳንት ጋር በመነጋገር በዚህ አካባቢ ያለውን ችግር ለመቅረፍ ያላቸውን ፈቃደኝነት አረጋግጠዋል። የፈረንሳዩ ፕሬዚዳንት አማኑኤል ማክሮን በመጪው መጋቢት ወር ኢትዮጵያን እንደሚጎበኙም እቅድ መያዙ ተገልጿል። ጠቅላይ ሚኒስትር አብይ የዛሬውን የበርሊኑን ስብሰባ ሲያጠናቅቁ ነገ ወደ ፍራንክፈርት ያመራሉ። ከ20 ሺህ ሰው በላይ ይታደምበታል በተባለው ዝግጅት ላይም ይገኛሉ ተብሎ ይጠበቃል። የዚህን ዝግጅት በተመለከተ ከአስተባባሪ ኮሚቴዎቹ አንዱ የሆኑት አቶ አለም ታደሰ ሰንሰን አነጋግሬያቸዋለሁ። በፍራንክፎርት ከተማ የሚገኘውን ትልቁን ስታዲየም ነው የተከራየ ነው። ኮሚቴው አስተባባሪ ኮሚቴው አማካኝነት ከሀያ ሺህ ሰው በላይ ይመጣል ብለን ግምት ስላለን ያ ስታዲየም ደግሞ አሁን የአየር ጠባዩ የተበላሸ ስለሆነ የአውሮፓ ቅዝቃዜ ናብሊኖሮች የሚል ትልቁን አሬና ነው የወሰድነው። እንደሱ አይነት በኋላ ደግሞ ኮሚቴዎች በተለያየ አወቃቀር ተዋቅረን ሚዲያ፣ በማህበራዊ ጸጥታ፣ በሴቶችና ወጣቶች ጉዳይ እንደዚህ በሚል አይነቶች ተደራጅተን ህብረተሰቡን ህብረተሰቡ ጋር በመድረስ ይሄ ዝግጅት እንዲያምር ጥረት እያደረግን ነው። እና እንግዲህ የሚጠበቀው እንግዳዎቻችን ናቸው ማለት ነው። ማን ነው ወጪያችሁን የሸፈነው? ትልቅ ስቴዲየም ነው የተከራያችሁት በጣም ብዙ ወጪ እንደሚሆን ይገመታል። እና እርግጥ ነው ወጪው ብዙ ነው። ወጪው ከኢትዮጵያ መንግስት እንደሚሸፈን በቆንስላው ፀሐፊ በኩል ተረጋግጦልን ነበር። ሆኖም ግን እዚህ የምንገኘው ደግሞ የኮሚቴ አባላቶች ስፖንሰር ኮሚቴ አቋቁመን በዚህ ስፖንሰር ኮሚቴ አማካኝነት የተወሰኑ ገቢዎችን አግኝተናል እና ገቢ እንግዲህ ውልፍ ለማላውቀው ይሄን ያህል ነው ልልሽ አልችልም። ግን ያንን ወጪ ለመሸፈን እኛም የተቻለንን ያህል ጥረት እያደረግን አካባቢ እንግዳ ተቀባዮች ስለሆኑ ፍራንክፈርቶች እዚህ ዙሪያ ያለውን ህብረተሰብ በማስተባበር አንድ ስፖንሰር ኮሚቴ ምን እየሰራ ነው ያለ፣ ምን ያህል ነው ወጪ፣ በአጠቃላይ ወጪ ይሄን ያህል ነው ብሎ ለማገመጥ ይከብዳል። የስቴዲየሙ ብቻ ወጪ ወደ መቶ ሰላሳ አራት ሺህ ወይ አካባቢ ነው። ከዛ ውጪ ደግሞ ተሽከርካሪዎች፣ የተለያዩ ወጪዎች፣ ፖስተር የማሳተም ፖስተር የማባዛት ፖስታ ምን ስጨምር... ወጪ ወደ ላይ ሊወጣ ይችላል የሚል ግምት አለ። ተቃውሞም ሊኖር ይችላል የሚል ግምቶች ነበሩ። ምክንያቱም በታሰበው መንገድ ኢትዮጵያ ያለው ሁኔታ አልሄደም፣ ብዙ ችግሮች እየተፈጠሩ ነው የሚል ነገር ስለነበረ እንደሱ አይነት ግምቶችም ነበሩ እና ከጠቅላይ ሚኒስትሩ ጋር የሚነሱት ጥያቄዎች ጠቅላይ ሚኒስትሩን ኢትዮጵያን በተመለከተ ሊቀርቡ ከታሰቡ ጉዳዮች ላይ አንኳር አጀንዳዎቹ ጋር በተያያዘ ያለው ነገር ምንድን ነው? እርግጥ እንዳልሽው ያው ተቃውሞ ሊኖር ይችላል የሚል አይሆን ብዙ ከአስተባባሪ ኮሚቴ ውስጥም ይሄን ዝግጅት የተቃወሙ አሉ። ምክንያት የተደረገ የምክንያቱ ደግሞ በአዲስ አበባ የታሰሩ ወጣቶች ስለነበሩ እነዚህ ወጣቶች መፈታት አለባቸው የሚል ጥያቄ እዚሁ ከአስተባባሪ ኮሚቴ ውስጥ በተነሱ አባላት ይሄ ተቃውሞ ከዚሁም ተሰምቷል ማለት ነው። ከዛ አኳያ ይሄ ነገር መሬት ባይረክት ኖሮ እዚሁም አካባቢ ያለው ኅብረተሰብ ይህንን የጠቅላይ ሚኒስትሩን መምጣት ሊቃወም ፈቃደኛ ፈቃደኛነቱን እየገለጸልን ሁኔታዎች እንዳሉ እረዳል። ከጠቅላይ ሚኒስትሩ ጋር በሚኖረው ንግግር ምንድን ነው የሚነሱት አንኳር ጉዳዮች? በእናንተ በኮሚቴው በኩል የምታውቁት ጉዳይ አለ? የምታውቁት ነገር አለ? ከድጋፉ ከአቀባበሉ በተጨማሪ እንደ እኔ ምልሽ ብዙ የሚቀሩ ስራዎች አሉ። ሀገራችን ላይ የህግ የበላይነት አለመኖሩ እና አሁን የስርአት አልበኝነት ስራ በሀገሪቱ ውስጥ እንደዚህ ነቅሶ መታየቱ የእሳቸውን አመራር የሚጠይቅ ጉዳይ ይመስለኛል፣ እና እነዚህ አይነት ነገሮች መጠየቃቸው የማይቀር ይመስለኛል ሳረዳ በተጨማሪ ደግሞ ባለፈው ስርዓት ባለመመቸት ከፍተኛ ቁጥር ያለው ወጣት በባህር በርም በመርከብም አድርጎ እዚህ የገባል። ከፍተኛ ቁጥር ያለው ኢትዮጵያዊ ይገኛል በጀርመንም በሌሎች አውሮፓ ሀገሮች ነው፣ አብዛኛው ግን በጀርመን ነው የሚገኘው የእነዚህም ልጆች የወደፊት እጣ ፈንታ ምንድን ነው የሚለውን ነገር ጠቅላይ ሚኒስትሩ እንደሚጠየቁ ይገባኛል። እነዚህ መነሻ አንኳር አንኳር ነገሮችን ነው። ምን አድማጮች የነገው ዝግጅት ምን መልክ እንደነበረው ተሳታፊዎቹን አስተያየት ጠይቀን በነገው ምሽት ደግሞ እንመለስበታለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ